የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በምህፃሯ ኦቻ ሰሞኑን ባወጣው ወቅታዊ ዘገባ እንደገለጸው የሀገሪቱ ሰብአዊ ሁኔታ አሳሳቢ እየሆነ ነው። በድርቅ በጎርፍና በእርስ በርስ ግጭቶች ሳቢያ በሀገሪቱ እርዳታ የሚያስፈልጋቸው ሰዎች ቁጥርም እየጨመረ በመሆኑ ጽህፈት ቤቱ በጎርጎረሳዊ 2017 ክለሳ ያካሄደበትን የሰብአዊ እርዳታ ፍላጎት ሰነድ ሳይቀር እንደገና ለመመልከት መዘጋጀቱን አስታውቋል። በሀገሪቱ ሰብል አምራች በሆኑ የኦሮሚያ የደቡብና የምስራቅ አማራ አካባቢዎች በቂ የክረምት ዝናብ ባለመጣሉ ሊያስከትለው የሚችለው የምርት መጠን መቀነስም ሌላው ተጨማሪ ችግር መሆኑ ተመልክቷል። በዚህም የተነሳ በወቅቱ እርዳታ የሚፈልገው 8.5 ሚሊዮን ሰው ቁጥር መሻሻል ሳይታይበት ወደ 2018 ሊሸጋገር ይችላል የሚል ስጋት እንዳለው ኦቻ ገልጿል። የኦሮሚያና የሶማሌ ክልል ግጭትን ተከትሎ በቅርቡ የተከሰተው የዜጎች መፈናቀልም እየጨመረ ለመጣው ሰብአዊ ቀውስ ምክንያት መሆኑ ተገልጿል። ለእነዚህ ተፈናቃዮች የሚደረገውን ድጋፍ በተመለከተ ጥናት እየተደረገ መሆኑን ጽፈት ቤቱ ጠቁሞ፣ አሁን ባለው ሁኔታ ችግረኞቹን ለመደገፍ ከ103 ሚሊዮን ዶላር በላይ በጀት ያስፈልጋል። የድርቅ ተጎጂዎችን ለመደገፍ ደግሞ እስከ መጪው ጥር ወር ብቻ 1 ነጥብ 2 ቢሊዮን ዶላር ያስፈልጋል ሲል ጽፈት ቤቱ አመልክቷል። እንደ ውቻ ዘገባ በምግብ እርዳታ ረገድ ቀደም ሲል በሴፍትነት ተጠቃሚ የነበሩ አራት ሚሊዮን ሰዎች ሲሆኑ የተፈናቀሉ ዜጎች መጨመርና የተምች ዘር በሰብል ላይ በሚያደርሰው ጉዳት የተነሳ በአሁኑ ወቅት ቁጥሩ እያሻቀበ መጥቷል። በመሆኑም መንግስትና የሰብአዊ እርዳታ አጋሮች ትኩረት ሰጥተው ሊሰሩበት ይገባል ነው የተባለው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን በበኩሉ በድርቅ አደጋ ለተጎዱ ወገኖች ከሚደረገው የእርዳታ ድጋፍ ባሻገር በአሁኑ ወቅት የመፈናቀልና የጎርፍ አደጋ ለደረሰባቸው ዜጎችም ድጋፉን መቀጠሉ ገልጿል። የኮሚሽኑ የሕዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ማብራሪያ አላቸው። ይሄ ለድርቁ ስምንት ነጥብ አምስት ሚሊዮን የሚሆነው አስቀድሞ የተቀመጠ ነገር ስለሆነ እነዚህ ሶስት አካላት ድጋፉን እያደረጉ ናቸው። መንግስት፣ መንግስት ያልሆነ ህብረት፣ የዓለም ምግብ ፕሮግራም ድጋፉን እያደረጉ ናቸው። ከዚያ ውጭ ግን ለሚከሰቱ በኢትዮጵያ ውስጥ ለምሳሌ በተፍኪ ላይ ሶስት ሺህ ሄክታር ላይ ጎርፍ ተከሰተ። ጎርፍ ሲከሰት ከስምንት ነጥብ አምስቱ ውጭ ቢሆን እንኳን መንግስት አስፈላጊውን ድጋፍ በማድረግ አይደለም ጀልባም፣ ሄሊኮፕተርን በማቅረብ ሰዎቹ ወደ ሌላ ቦታ ወደ ሌላ ቦታ ተወስደው አሁን ደግሞ ጥያቄያቸው እንዲመለሱ የተደረገበት አለ። እንዲህ አይነት ተደጋጋሚ ነገሮች ሲደረጉ መንግስት ባለው አቅም የሚሸፍነው ነው እና የሚሆነው ያም እየተደረገ እንዳለ ንገልጽልሽ መፈልገው። እንደ አቶ ደበበ ገለጻ ድርቅን ጨምሮ በተለያዩ ምክንያቶች የዕለት ደራሽ እርዳታ የሚያስፈልጋቸው ሰዎች ወቅታዊ ቁጥር በመጪው ህዳር ይፋ ይደረጋል። እኛ አመት ሁለቴ ጥናት እናደርጋለን። አመት ሁለቴ ጥናት ስናደርግ አንደኛው የበልጋሰስመንት ነው ። የበልጋሰስመንቱ ግንቦት ላይ ይደረግና ከሐምሌ እስከ ተሳስ ያለውን ተረጂ ለመለየት ያስችለናል። ያን በማውጣት ደረጃ ስምንት ነጥብ አምስት ሚሊዮን የመጣውም ያ ነው። አሁን ደግሞ ኢትዮጵያ ውስጥ ባለው ወቅታዊ ሁኔታ ላይ ያሉት ግምገማዎች ተካሂደው በዚህ ግምገማ መሰረትነት ዳር ላይ ወጣል ሰስመንቱ። በዚያ ስምምነት አማካኝነት ከጥር እስከ ሰኔ ያለውን ተረጂ መለየት ይቻላል። እንደተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በተመጣጠነ ምግብ እጥረትና በጤና ረገድ ያለው ፍላጎት በተለይ በሶማሌ ክልል አሳሳቢ የሆነ መጥቷል። የአጣዳፊ ተቅማጥና ትውከት በሽታ በተፈናቃዮች ዘንድ ሊከሰት ይችላል የሚለውም ሌላው አሳሳቢ ጉዳይ በመሆኑ የጤና ባለሙያዎች ጉዳዩን በቅርብ እንዲከታተሉትና የእርዳታ ድርጅቶችም ከወቅታዊ የሰብአዊ ሁኔታ ጋር እቅዶቻቸውን በማስተካከል እርዳታ የሚፈልጉ ሰዎች ሰዎችን ህይወት እንዲታደጉ ጽህፈት ቤቱ አሳስቧል።